በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ዳር 7 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ቆንጅ ይታየናል። የወልቃይት ህዝብ ማንነት፣ እኛ የወልቃይት ተወላጆች እንጂ ሌላ አካል እንዲገልጽልን አንፈልግም ሲሉ ቪኦኤ ያነጋገራቸው አንዳንድ የወረዳዋ ነዋሪዎች ተናግረዋል። የወልቃይት ሕዝብ የጸገዴ ሕዝብ የማንነት ጥያቄ እንደሌለው ማንነቱ ባደረገው መራርት ግን አረጋግጦ ያደረግ ጉዳይ ስለሆነ በዚህ ጉዳይ ደግሞ ሌላ ጥያቄ እንደሌለው ወይዘሮ ሊያ ካሳ የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ናቸው። የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴም ማብራሪያ ሰጥተውናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የቀድሞውን የሀገር ውስጥ መረጃና ደህንነት ኃላፊ በከባድ የሰብአዊ መብቶች ጥሰት ጠርጥሬያቸዋለሁ ሲል ፖሊስ ፍርድ ቤት አቀረባቸው። ሌሎችም በከባድ የሙስናና የሰብአዊ መብቶች ጥሰት መፈጸም የተጠረጠሩ ሰዎች ፍርድ ቤት ቀርበዋል። መለስካቸው አማሀ ዘገባለሁ። አቶ ያሬድ ዘሪሁንን ፖሊስ ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ተረኛ ወንጀል ችሎት ሲያቀርባቸው ዘግናኝ የሆኑ የማሰቃየት ተግባራትን በመፈጸም ጠርጥሬያቸዋለሁ በማለት ነበረ እኚህ የቀድሞ የሀገር ውስጥ የብሔራዊ መረጃና ደህንነት ኃላፊ በሽብር ወንጀል ተጠርጥረዋል ተብለው ይያዙ በነበሩ ዜጎች ላይ ከግርፋት ጀምሮ በኤሌክትሪክ ንዝረት ማሰቃየት ራቁታቸውን አንጠልጥሎና ገልብጦ መግረፍ አይናቸውን ሸፍኖ ጫካ ውስጥ መጣል ዛፍ ላይ ሰቅሎ መግረፍና የመሳሰሉትን ድርጊቶችን በመፈጸም እንደጠረጠራቸው ለፍርድ ቤት ማስረጃዎች ጭምር እንዳሉት አብራርተዋል። ከዚህ በተረፈም ከዚሁ የወንጀል ድርጊት ጋር በተያያዘ የሙስና ተግባር ፈጽመዋል በማለት ፖሊስ ለፍርድ ቤቱ ገልጿል። ፖሊስ አክሎም ተጨማሪ ማስረጃ ለማደራጀትም የጉዳቱ ሰለባዎችን ማነጋገርና ሌሎችም የምርመራ ሥራዎችን ለማጠናቀቅ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱም ተጠርጣሪው ያላቸውን አስተያየት እንዲሰጡ ጠይቋቸዋል። ተጠርጣሪው በበኩላቸው ከቤተሰብ አባሎቻቸው ጋር በመመካከር ጠበቃ ይዘው ለመቅረብ ጊዜ እንዲሰጣቸው ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ለህዳር 11 ቀን 2011 ዓ.ም ጠበቃ ይዘው እንዲቀርቡ ትእዛዝ ሰጥቷል። ሌላው ፖሊስ በከባድ የሙስና ወንጀል ጠርጥሬያቸዋለሁ ብሎ በዚሁ ችሎት ያቀረባቸው ኮሎኔል አሰፋ ዮሐንስ ሲሆኑ ከበለስ ቁጥር አንድ የስኳር ፋብሪካ ጋር በተያያዘ ከ55 ሚሊዮን ዶላር በላይ የሚተመን የሀገር ሀብት በማባከን ወይንም ጉዳት በማድረስ ጠርጥሬያችኋለሁ ብለዋል። ፍርድ ቤቱ ተጠርጣሪውን አስተያየታቸውን ሲጠይቃቸው ሀብት ንብረት የለኝምና መንግሥት ጠበቃ ያቆምልኝ ብለዋል። ፍርድ ቤቱ እሳቸውንም በተመሳሳይ ዕለት ህዳር 11 ቀን 2011 እንዲቀርቡ ትእዛዝ ሰጥቷል። በኮሎኔል ጉደታ ኦላና በኮሎኔል ሰጠኝ ካሳይ እና በአቶ ተስፋዬ ኡርጌ ላይ ፖሊስ ያቀረበውን አቤቱታ ፍርድ ቤቱ አልተቀበለውም። ስለሆነም አቤቱታውን አስተካክሎ ለህዳር 10 2011 ተጠርጣሪዎቹን እንዲያቀርባቸው አዟል። ጠቅላይ አቃቤ ሕግ ባለፈው ሳምንት በሰብአዊ መብቶች ጥሰትና በሙስና ወንጀሎች በሀገሪቱ ላይ እየደረሰ የሚገኘውን ከፍተኛ ጉዳት ይፋ ካደረገበት ዕለት ጀምሮ የቀድሞውን የብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ዲሬክተር የነበሩትን ሜጀር ጀነራል ክንፈ ዳኘውን ጨምሮ አያሌ ባለሥልጣናትና ሌሎችም እየተያዙና ፍርድ ቤት እየቀረቡ መሆናቸው ይታወቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ዋይት ሀውስ ቤተ መንግስት ያገደውን የሲኤንኤን ጋዜጠኛ ጂም አኮስታን የፕሬስ ፈቃድ እንዲመልስ በፍርድ ቤት ታዘዘ። ጂማ ኮስታ የፕሬስ ፈቃዱ የታገደበት በቅርቡ በዋይት ሀውስ ጋዜጣዊ ጉባኤ ላይ ከፕሬዝደንት ዶናልድ ትራምፕ ጋር ከረር ያለ የቃላት ልውውጥ ማድረጉን ተከትሎ እንደነበረ ይታወሳል። ዛሬ አርብ ጠዋት የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ቲሞቲ ኬሊ በሰጡት ውሳኔ የዜና ድርጅቱ በመንግስቱ እርምጃ ላይ ጊዜያዊ እግድ ይታዘዝልኝ ብሎ ያቀረበውን አቤቱታ ተቀብያለው። መንግስት የጋዜጠኛውን ፈቃድ እንዲለቅለት ትዕዛዝ ሰጥቻለሁ ብለዋል። ዳኛው ውሳኔውን የሰጡት በፖሊስ ተይዞ ክስ ያልተመሰረተበትን ሰው በወንጀል ተጠያቂ ማድረግን በሚከለክለው በአምስተኛው የህገ መንግስቱ አንቀጽ መሰረት እንጂ በአጠቃላዩ የመናገር ወይም ሀሳብን የመግለጽ ነጻነትን በሚደነግገው አንደኛው አንቀጽ መሰረት አይደለም ብለዋል። ሲያብራሩ ዳኛ ኬሊ የዩናይትድ ስቴትስ መንግስት የወሰደውን እርምጃ ነቅፈዋል። ጂም አኮስታ ፍርድ ቤቱ ደጃፍ ላይ በሰጠው ቃል ዳኛው ስላሳለፉት ውሳኔ አመሰግናለሁ በቃ አሁን ስራችንን እንቀጥል ማለቱ ተጠቅሷል። ይህ ቀን ሀሳብን ለመግለጽ ነጻነትና ለጋዜጠኝነት ሙያ ታላቅ ቀን ነው ያሉት ደግሞ የሲኤንኤን ጠበቃ ቴድ ቡትሮስ ናቸው። የዋይት ሀውስ ቃል አቀባይ ሰራ ሀከቢ ሳንደርስ በበኩላቸው የዳኛው ውሳኔ ዋይት ሀውስ መግቢያ ፈቃድን በሚመለከት የዋይት ሀውስ መግቢያ ፈቃድን በሚመለከት ፍጹም የሆነ የአንደኛው የህገ መንግስት ማሻሻያ ትርጓሜ እንደሌለ ግልጽ የሚያደርግ ነው ካሉ በኋላ በፍርድ ቤቱ ውሳኔ መሰረት የፕሬስ ፈቃዱን እንመልሳለን። ለወደፊቱ ግን የዋይት ሀውስ ጋዜጣዊ ጉባኤ ስርዓት ስለሚይዝበት መንገድ ደንቦችን እናወጣለን ብለዋል። ኢስታንቡል ቱርክ በሚገኘው የሳዑዲ አረቢያ ቆንስላ ውስጥ ስለተገደለው ጋዜጠኛ ዣማል ካሾግዢ እዚያው ኢስታንቡል ውስጥ በሚገኝ መስጊድ ውስጥ የጸሎት ስነ ስርዓት ተከናውኗል። ዛሬ በብዙ መቶ የሚቆጠሩ የጋዜጠኛው ጓደኞችና ደጋፊዎች ናቸው የጸሎቱን ስነ ስርዓት ያካሄዱት። በጸሎቱ ላይ የቱርክ ገዢ ኤኬ ፓርቲ ከፍተኛ አባላት ተገኝተው የግድያው ተጠያቂዎች ፍርዳቸውን እንዲያገኙ መታገላችንን እንቀጥላለን ሲሉ ቃል ገብተዋል። በሳዑዲ አረቢያ ሰዎች የተገደለው ጋዜጠኛ ጓደኛ የሆኑት የኤኬ ፓርቲ ምክትል መሪ ያሲን አክታይ ለሐዘንተኞቹ ባሰሙት ንግግር ካሾግጂ ለቆመለት ዓላማ መቆማችንን እንቀጥላለን። የተነሳ ነው ፍትህ ለማግኘት እንጂ ለቂም በቀል አይደለም ብለዋል። ግድያውን የፈጸሙ ተብለው አስራ አምስት ሰዎች ተዘርዝረዋል። ነገር ግን እነዚህ ሰዎች ሳይታዘዙ በራሳቸው ውሳኔ አላደረጉትም ሳዑዲ አረቢያ አሁን ያመጣችውን ነገርም አንቀበልም ብለዋል የቱርኩ ገዢ ፓርቲ ባለስልጣን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜናዊውንና ደቡባዊውን የ ካሊፎርኒያ አካባቢ ባዳረሱት ሰደድ እሳቶች የሞቱት ሰዎች ቁጥር ስልሳ ስድስት እንደደረሰ እየተነገረ ነው። ባለስልጣናት እንዳስታወቁት አሁንም ያልተገኙ በርካታ ሰዎች አሉ። ፍለጋው ቀጥሏል። ሰሜን ካሊፎርኒያ የተሰማሩትን የእሳት አደጋ ሰራተኞች ዛሬ የአየር ሁኔታው ቀዝቀዝ ብሎ ጥቂት ፋታ እንደሰጣቸው ተነግሯል። በሰሜኑ የክፍለ ሀገሩ አካባቢ የብዙ ሰዎች ሕይወት ያጠፋውን ሰደድ እሳት እየታገሉ ያሉት የእሳት አደጋ ሰራተኞች የአየሩ ሁኔታ ቀዝቀዝ በማለቱ ታግዘው አርባ ከመቶውን ተቆጣጥረዋል ተብሏል። በካሊፎርኒያ ታሪክ ከምንጊዜውም የከፋ የሆነው ቃጠሎ አምስት መቶ ሰባ አምስት ኪሎ ሜትር ስፋት ያለውን አካባቢ ነው ያዳረሰው። ቃጠሎ እንደጀመረ የወደመችው ፓራዳይዝ የምትባለው ከተማ በመቶዎች የተቆጠሩ ሰዎች ጠረን ከሚከታተሉ ውሾች ጋር እየታገዙ ከአመዱ ውስጥ አስከሬኖችን እየፈለጉ ናቸው። ቃጠሎቹ በደረሱባቸው አካባቢዎች አሁንም ያልተገኙ ቢያንስ 600 ሰዎች እንዳሉ ተሰግተዋል። የካሊፎርኒያ አገረገዢ ገዢ ጄሪ ብራውን፣ የዩናይትድ ስቴትስ የሀገር አስተዳደር ሚኒስትር ራያን ዚንኬ እና የፌዴራል መንግስቱ የአጣዳፊ አደጋዎች አመራር መስሪያ ቤት የፊማ ዋና ኃላፊ ብሮክ ሎንግ ከትናንት በስቲያ ረቡዕ አካባቢውን ጎብኝተዋል። አገረ ገዢ ብራውን ለደረሱት ግዙፍ ቃጠሎች ቃጠሎዎች ምክንያቱ የአየር ንብረት ለውጥና ድርቅ ነው ሲሉ የፊማው አስተዳዳሪ በበኩላቸው ምክንያቱ ይህ ነው ለማለት ባንቸኩል ማለታቸው ተጠቅሷል። በኮንጎ ዲሞክራሲያዊት ሪፐብሊክ እስካሁን በመቶዎች የሚቆጠሩ ሰዎችን ሕይወት ያጠፋው የኢቦላ ወረርሽኝ ወደ ቀጣዩ የአውሮፓውያን ዓመት 2019 ማለት ነው ሊዛመት ይችላል ተብሎ ተፈርቷል። ይህ ማስጠንቀቂያ በቅርቡ የተሰጠው በአንድ የዓለም የጤና ድርጅት አንጋፋ ባለሥልጣን ነው። በመጽሔት ዝርዝር ያለ ዘገባ ይቀርብበታል። የዜናው ክፍለ ጊዜ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 7 ምሽት ፕሮግራማችን ነው። በምሽቱ ዝግጅታችን የወልቃይትን ጉዳይ የሚመለከቱ ዘገባዎች እንዲሁም በአዲስ አበባ የአፍሪካ ህብረት ጉባኤ እና በሁለተኛ የዝግጅት አጋማሽም ከአርበኞች ግንቦት ሰባት መሪ ከዶክተር ብርሃኑ ነጋ ጋር የተካሄደ ቃለ ምልልስ ይዘናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የወልቃየት ህዝብ ማንነት፣ እኛ የወልቃየት ተወላጆች እንጂ ሌላ አካል እንዲገልጽልን አንፈልግም ሲሉ ቪኦኤ ያነጋገራቸው የወረዳዋ ነዋሪዎች ተናገሩ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በክልሉ ምዕራባዊ ዞን ጉብኝት እያደረጉ ናቸው። ምክትል ርዕሰ መስተዳድሩ በወቅታዊ ጉዳዮች ዙሪያ ከአራቱ የዞኑ ወረዳዎች የተወከሉ ሰዎች ጋር ተወያይተዋል። በውይይቱ የአካባቢው ሕዝብ የማንነት ጉዳይና እስካሁን ኢትዮጵያና ኤርትራን የሚያዋስን የመንገድ መስመር ሁመራ፣ ኦምሃጀር አለመከፈቱ ጉዳይ የውይይቱ አጀንዳ እንደነበረ ተነግሯል። ሙልጌታ ጽባሀ ከመቀሌ ተጨማሪ አለው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ክልሉን ማስተዳደር ከጀመሩ ለመጀመሪያ ጊዜ በትግራይ ምዕራባዊ ዞን ጉብኝት እያደረጉ ነው የሚገኙት። በሑመራ ከተማ ትናንት በተካሄደው ውይይትም ብዙ ጥያቄዎች እንደተነሱ ተገልጿል። በውይይቱ የሰቲት ሑመራ፣ ወልቃይት፣ ቃፍታ ሑመራና ጸገዴ ወረዳ ተወካዮችም ተሳትፎበታል። የውይይቱና የጉብኝቱ ዓላማ በአካባቢው የሚፈጸሙ የልማትና የመልካም አስተዳደር ስራዎች ለማየትና ለማቀላጠፍ ነው ያሉት የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳም ወቅታዊ ሀገራዊ ጉዳዮችም ከህዝቡ ጋር ውይይት ለማካሄድ ነው ብለዋል። ትናንት በተካሄደው መድረክም የወጣቶች የስራ ዕድል፣ የመልካም አስተዳደር ችግሮች፣ የመንገዶች ዝርጋታ እጥረትና ሌሎች የመሰረተ ልማት ጉዳዮችም መነሳቱን ገልጸዋል። እንዲሁም በዘኑ የማንነት ጥያቄ አለ ተብሎ የሚገለጸው የውይይቱ አካል ነበር ብለዋል። ሰላምና ድህንነታችን ለማበላሸት የሚጥሩ ጸረ ሰላም ኃይሎች እኛንን የምናቀምለህ የሚሉ በተለያየ ጥቅምና በተለያየ የአስተሳሰብ ችግሮች ከሚመነጩ የማንነት ጥያቄ የሚያነሱ አካላት አሉ። ይሄ ጥያቄ የህዝብ ጥያቄ እንዳልሆነ አሁንም የወልቃይት ህዝብ የጠገዴ ህዝብ የማንነት ጥያቄ እንደሌለው ማንነቱ ባደረገው መራርት ግን አረጋግጦ ያደረግ ጉዳይ ስለሆነ በዚህ ጉዳይ ደግሞ ሌላ ጥያቄ እንደሌለው የልማት ጥያቄ ግን ሰፊ እንዳለው በመሰረተ ልማት፣ በማህበራዊ በጤናና በትምህርት በተለያዩ መስኮች ጥያቄዎች አሉት። ይሄ ልማት ጥያቄዎች ከመንግስትና ከህዝቡ ጋር ተባብሮ መስራትና መፍታት እንዳለበት ተጠቁሞ ያለፈበት ሁኔታ አለ። በወልቃይት ወረዳ አድረመጽ ከተማ ነዋሪ የሆኑት አቶ ሐምደ በሽር የተባሉ በውይይቱ ተሳታፊ እንደነበሩ ገልጸውልኛል። የማንነት ጥያቄ ተብሎ የሚነሳ እኛ አይወክልም ሲሉ ተናግሯል ብሎ ስርቱ የተፈጠረ ነገር ነው ሰዎች ይሄ በወልቃይት የሚነሳ ነገር አይደለም። ሙሉ በሩቅ ሆኖ የሚያነሱ ስራ የሌላቸው ትናንት ገዛቸው ነበር ብሎ ከረነ በስተቀር ይሄ ከማንም አርሶ የሚበላ ሰርቶ የሚበላ ሰው ይህን ሀሳብ የሚያቀሩበት ነገር የለም። ማስረጃ አለ የሚሉት ነገር ካለ ደግሞ ይቅረቡ፣ እንከራከር። እኛ መረጃችን ይዘ እንከራል። እነሱ ደግሞ መግዛት ሳይሆን ዋናው የዘር ሀረጉ የዘር ግንዱ ከምን እንደመጣ ምን እንደምንባት እኔ ከስከ ማስዳት ይችላለሁ። መቅረብ ይችላል። እኔ መነገጃ ሁኜ ብዬ በጣም ይሰማኛል። እንዲሁም በደንብ ስራ እንዳሰራመ ተጠሞቶ ወደ ስራ እንዳልገባ ዝም ብሎ በቃ እንደዚህ ያለ አይደለም። የሆነ ማኮላሸት ነገር እየፈጥርልኛል አጀንዳው በህወሀት እና በባህዴር ድሮ፣ በሰማንያ ሰባት የህዝብና ቤት ቆጠራ በሰማንያ አራት ዓመት ምረት ደግሞ ህዝቡ ራሱ ወሱ ነው በፍላጎቱ ራሱ ቋንቋን መሰረት ያደረገ የብሄር አሰፋፈር የሚል በዛ ተክሉ እንዳደረ፣ እኔም ራሴ እዛ ነበርኩኝ አንጊዜ እዚህ ሀገር የነበርኩኝ ራሴ እዚህ በመናገርበት ጊዜ እዛ በተወሰነበት ቦታ ሁኜ ለምነግረ ያለው እዛ ራሱ ሰው ወስኖ እንዳደረ በቆጠራ ሰው ደግሞ ዘጠና አምስት ከመቶ የትግርኛ ነዋሪ በትግራይ ተወላጅ ትግርኛ ተናጋሪ መሆኑን አረጋግጦ ያደረ። ሁለት ጊዜ ቆጠራ አድርገናል። በቆጠራ ውስጥም ይህን ተረባፍቶና ያደር ስለ የወልቃይት ሕዝብ ማንነት የምናውቀው እኛ የወልቃይት ሰዎች እንጂ ሌሎች እንዲናገሩልን አንፈልግም ብለዋል። የወልቃይት ሰው ቋንቋው ትግርኛ ተናጋሪ የትግራይ ብሄር ሰው ነው። ልክ ነው። እንደ ድሮ በአፄዎቹ ጊዜ በአማራ ያስተዳድሩት ነበር። ከጎጃም፣ ከዳባት፣ ከደንቢያ የመጡ ሲያስተዳድሩን ነበር። ማስተዳድር ሌላ ሰው ግን ትግርኛ ተናጋሪ ቋንቋ በአማርኛ ሳይሆን በትግርኛ ነው የሚናገረው። ፍርድ ቤት ለራሱ ሲል ሲኮላተፍ ሲቸገር እንደነበር እናማውቅን አባቶች ሲነግሩ እንደበረ እንደዚህ የአካባቢያችን ስም ማይ ጻዕዳ፣ ማይ አለቅቶ፣ አደ ረመት፣ አደ ሳድማይ፣ አደ አኮሮ፣ አደ ረዘኔ፣ አደ አዛዚ ይባላሉ። አንድምትን ቃል በአማርኛ የምትነገር ቃል የለች የምናገራቸው ቃላት በሙሉ በትግርኛ ነው እንጂ በአማርኛ አንናገር። ሰዎች ሲመጡ ብቻ አንዳንድ መግባባ ያደርጋል። ወታደርም ሊሆን ይችላል ያዛቸው ወታደርም ሊሆን ይችላል ተሾሞ የመጣ ባለስልጣንም ቢሆን እነሱ ብቻ ተሽሞ የሚመጡትን ብቻ ናቸው አማርኛ የሚያወሩ እንጂ ከባቢው ነባሪው አንድም አማርኛ ያውቅ እና ከራሷ ወደይ ወደይ እያለች ሲሎ እንጂ ልጅ እያለች አላሳደገችኝ ወደይ ወደይ ወደይ አንታ ወደይ ና ናብዚ ሄድ ናብዚ ምጽ ከምዝግበር ግበር እንጨት ተሸክምላ ስመጣ ራሱ ዘላይካ ርግስ ይበል እያለች እዚመረቀች ና ያሳደገች። አባቴም እንደሱ አንድ በጎ ስራ ሲዘራለን ከምታ አራት ስፋፍህ ከም ጉላ ፈለህ እያለ ነው ያሳደገኝ እንጂ በአማርኛ ሲያወራ ሰምቼው አላውቅ። ሌላ በወረዳው የሽሬላ ቀበሌ ነዋሪ የሆኑት አቶ ራሳቸው መኩሪያ ጥያቄያችን ልማት ነው ይላሉ። በኛ አካባቢ፣ በቀበላችን የማንነት ጥያቄ የሚባል ነገር የለም የልማት ጥያቄ ነው እንጂ የጀመርነው የጤና ቤቶች ህንጻዎችና የቤት ትምህርቶች ህንጻዎችና የኔዛ አቅም ሳንሰን ልንጠይቅ እንፈልጋለን እንጂ ሌላ ልንጠይቀው የማንነት ጥያቄ ዛሬም የለም፣ ነገ አይፈጠርም። ከዶክተር ደብረ ጽዮን ጋር በነበራቸው ውይይት ዞኑ ከኤርትራ ጋር የሚያዋስነው የሑመራ ኦም ሓጀር መንገድ መስመር እስካሁን ስላልተከፈተ እንዲከፈትልን ጠይቀናል ሲሉ ገልጿል። በኤርትራ ጉዳይ፣ በፌዴራል ጉዳይ በመጨረሽ በጣም ደስ ሎናል። እንደ ጎረቤት እንደ ትግርኛ ተናጋሪዎች አንድ ህዝብ ስለሆነ ድረስ ደግሞ በኢኮኖሚ ጉዳይ ነው ይሄው ድምር ሲፈጠር እኛ ብዙ ጥቅም እንደምናገኝ ተለውሎ እንዲስራት ዘንድ ጥያቄ አቅርቧል። በሰብጣው የተከበረ ሊሆን በተለያየ ህብረተሰቡም እንዳይንከላታ፣ ህብረተሰቡም ችግር እንዳያገኘው ተጠብቆ የፈለገውን ቦታ ደርሶ ለመምጣት እንዲችል ድማዎቱን ጠበቅበት ነው እናኝ የምናስቡ ወይዘሮ ሊያ ይህንን መንገድ እንዲከፈት ይሁን ግንኙነቱ እንዲጠናከር የክልሉ መንግስት ጥረት እያደረገ መሆኑን በውይይቱ መግባባት ላይ ተደርሰዋል ብለዋል። የኦሞ ሀጀርና የባድነ ያለመከፈት ጉዳይም የሰላም በስታ ተከፍተዋል። ህዝብ ለህዝብ ግንኙነቱም አጠናክሮ እየቀጠለ እንዳለ እንደ መንግስት ለህዝብም ይታወቃል። ይህን የቀጣይ ስራችን መሆን እንዳለበትና የህዝብ ለህዝብ ግንኙነቱን ለማጠናከር መንግስት ኤርትራም የሚሰራው የፖለቲካ ስራ ይሰራል። ከህዝቡ ጋር የበለጠ በተለያዩ መድረኮች እየተገናኙ ህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል ሰፊ ስራ መስራት እንደሚጠይቅ ነው የአስቀመጡት ማለት ነው። ዶክተር ደብረ ጽዮን ከሌሎች የክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር አብረው የጀመሩት ውይይትና ጉብኝት እየቀጠለ ነው። ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም። አመሰግናለሁ ሙሉ ጌታ ለዘገባው። በሌላ በኩል የማንነት ጥያቄ ያለው የወልቃይት ህዝብ እንጂ የትግራይ ህዝብ እንዳልሆነ እናውቃለን ሲሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ለቪኦኤ ገልጸዋል። አስቴር ምስጋናው ከባህር ዳር ዘገባ አላት። የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ካሳ በውይይቱ ላይ የተናገሩት ነገር ቢኖር የውልቃይትና የጠገዴ ህዝብ የማንነት ጥያቄ እንደሌለውና ህዝቡ ለማንነቱ ባደረገው መራር ትግል ያረጋገጠ ሲሆን አሁን ያለው የልማት ጥያቄ ብቻ ነው ብለዋል። አያይዘውም የማንነት ጥያቄ እያነሱ ያሉት ሰላምና ደህንነቱን ለማበላሸት የሚጥሩ ጸረ ሰላም ሀይሎች ናቸው ብለዋል። በዚህ ዙሪያ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን በስልክ አነጋግሬያቸው ነበር። ትግራይ የሚባለው ከተከዜ ማዶ ነው። ወልቃይት የሚባለው ደሞ ግዛት የነበረ አማራ የሆነ ህዝብ የአማራ ማንነት ጥያቄ አለው። የትግራይ ህዝብ የሆነ ሁሉ ግን የማንነት ጥያቄ እንደሌለው እናውቃለን። ስለዚህ ለወልቃይት ህዝብ የማንነት ጥያቄ የለውም ካሉት ደቦሆ እነሱ በሚሉት ስለ በመንግስት የማንነት ጥያቄ ጠይቀናል፣ አማራዎች ነን ብሏል። የወልቃይት ህዝብ የወልቃይት ህዝብ ብሎ የሚያሙት የትግራይን ህዝብ ከሆነ ይህ ነው ነው ምንለ በትግራይ ህዝብ ስም የወልቃይት ህዝብን ተደፍጥጦ የትግራይ ህዝብ ማንነት ጥያቄ የለውም የሚሉት፣ መቼም ቢሆን የትግራይ ህዝብ ማንነት ጥያቄ የለውም እናውቃለን። ይሄ የወልቃይት ህዝብ ግን የማንነት ጥያቄ አለው እሳቸው ብሎ ሳይሆን እኛ ጥያቄው አገር አቀፍም ዓለም አቀፍም ሆኗል። መቶ ዓመት ቢቀመጡም የማንነት ጥያቄ አለን ብለው አይናገሩም የትግራይ ሰዎች፣ ምክንያቱም እውነታቸውን ወረው ነው የተቀመጡ፣ እንዲያውም እንጂ የራሳቸው መሬት አይደለም፣ የራሳቸው ህዝብም አይደለም። ስለዚህ እሳቸው መልስ መልስ ለትግራይ ህዝብ ነው የሚመልስ ያለ እንጂ የሚጠይቅ ያለ ለወልቃይት ጠገዴ ህዝብ አይደለም የሚጠይቅ መልስ የሰጡት። ከዚህ በተጨማሪ የውይይቱ ተሳታፊዎቹን የመቀሌ ዘጋቢያችን አነጋግሯቸው ነበር። የማንነት ጥያቄ እያነሱ ያሉት ማስረጃ ካላቸው ፊት ለፊት እንነጋገር፣ ዘጠና አምስት በመቶ የወልቃይት ህዝብ ትግረኛ ተናጋሪ በመሆኑ እኛ ትግሬዎች ነን ብለዋል። ለዚህም ኮሎኔሉ መልስ ሰጥተዋል። ወደ ዘር ሀረግ ከገቡም ታሪክ አለኝ ያሉ ሰውዬ እኛ መንግስት ያስተካክለው፣ መድረኩ ይፍጣር፣ እኛም ወደ ወልቃይት ህዝብን ወርደን ዘር ሀረግ መተንተን ካስፈለገ መተንተን ይችላል። እኛ ምንም አያሳፍረንም። ከትግራይ ጋር ዘርም ሀረግም የለንም። እንደ ግል ሊኖር ይችላል። እንደ ህዝብ ግን መነሻችን ትግራይ ህዝብን መዋል እኛ መነሻችን አማራ ነው። አማራ የሚባል ሞ በጥንት ጀምሮ የነበረ ፕሮፌሰር ሪቻርድ ፓንክረስት የጻፉትም ማየት ይቻላል። አማራ የሚለው ከየት እንደመጣ፣ ትግራይ የሚለው ከየት እንደመጡ፣ ወልቃይት የሚባለው ከዚህ መለስ ቤገምድር እንደሆነ፣ ከአስራ አራት ክፍለ ዘመን ጀምሮ ይህን ህዝብ እንደሚታወቅ በደንብ አድርገው ጽፈዋል። አሁን አንዳንድ የትግራይ ወንድሞቻችንን የሚናገሩት ከህወሀት ማኒፌስቶ ተነስተው የግል ፍላጎታቸው በሬ ወለደ አይነት አነጋገር ነው እንጂ ከእውነት ታሪክ ተነስተው አይደለም። ወደ እውነት ታሪክ ከሆነ እኛ እነሱ ታሪክ ይዘው ይቅረቡ፣ እኛም ታሪክ ይዘን እንቅረብ እና አይደለም የወልቃይት ህዝብን አስራ አማርነቱን ወደ ገበያ ድርድር እናመጣው። እነሱ ራሳቸውን ከየት እንደመጡ እኛ መንገር እንችላለን። እኛ ብቻ አይደለንም። ትግራይ የሚገዱ የነበሩ የተከበሩ ልዑል መንገሻ ስዩምን ገልጸዋል። ተከዜ መለስ በጌ የሚድር እንደሆነ እኔ በምገዛበትን አቃለው አባቴ በነበረበት ጊዜም ይሄ ታሪክ አቆይቶኛል። ወልቃይት ተገዴ ትግራይ ስለመሆኑ ማቆት ደኬልኝ ብለዋል። ስለዚህ ከህወሀት በላይ ይሄ ደግሞ የክቡር ልዑል መንገቻ ስዩምን ምስክርነት ይበልጣል። ህወሀት የቅጥፈት የውሸት ታሪክ እኛን ማስተማር አይችሉም። የወልቃይት ህዝብ ደግሞ ትግርኛ ተናጋሪ ነው የሚለው ትግርኛ ብቻ ያለናቸው አማርኛ እናገራለን፣ ትግርኛ እናገራለን፣ በከፊልም አረብኛ እናገራለን ለዘየቆታ ተናግረናል። ነገር ግን የማንነት ቋንቋ ነው የሚባለው ሀዘንህም ደስታህን የምትገልጽበት ቋንቋ ሲሆን ነው። ስለዚህ ወርቃዊ ህዝብ ደግሞ ሀዘኑ ደስታ የሚገልጽበት ቋንቋ አማርኛ ነው። ሰው ሲሞትበት የሚያስለቅሰው በአማርኛ ነው። የሚፈክረው የሚሸልለው በአማርኛ ነው። ወንድ ወይም ሴትን ለመዳር ሲፈልግ ዳስ ጥሎ የሚዘፍነው በአማርኛ ነው። እስክስታ የሚለው አማርኛ ጎንደር ነው። ይሄ ነው የማንነት ቋንቋ መገለሻ አልባለው ቋንቋ በስደትም ይገኛል። በጉርብትናም ይገኛል። በትምህርትም ሊገኝ ይችላል። እነዚህ ሰዎች ይህንን አውቀው ከሆነ የሚናገሩ እኛ የማንነት ቋንቋችን አማራዎች ነን ብለን ነው የምንናገረው። እንግዲህ ተነስተን ነው ቋንቋ ትግርኛ፣ ግን መገለጫ አይደለም። እነሱ ቋንቋ ሰላሳ አመት እኮ አስተምረው ህጻናት እኮ አስተምረዋል እኮ። ሰላሳ አመት እኮ በየመስሪያ ቤቱ በትግርኛ እንዲናገር አስገደውታል። ስለዚህ ይህን ቋንቋ እንዲያውም የመጀመሪያ ቋንቋችን አማርኛ ስለሆነ ነው ስነልቦናችን ያልጠፋ እንጂ በነ ሰዓት አብዝሮ ጠፍታልን ቋንቋ እና ህዝቡ። ቋንቋ በመናገሩ ትግርኛ በመናገሩ መመዘኛ ለመንነት አይደለም። የማንነት መስፈሪያዎች ሌሎች ብሎዎች አሉ። ስነልቦና አለ፣ ባህል አለ፣ ወግ አለ፣ አሰፋፈር አለ። ታሪክም የመረጭ ጉራት አቀማመጥም ይወስናል። ስለዚህ የሚያጠቃለው ለመግለጽ የሚገባቸው እንጂ የሌለ ታሪክን አንስቶ ቢከራከሩ መሰረት አለው ብለን እኛ አናምንም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። የሰማችሁት የምሽቱን አብይ ርዕስ ነበር። አስቴር ምስጋናውንና ሙልጌታ አስባሐ እናመሰግናለን። መጽሔት ይቀጥላል። የአፍሪካ ሕብረት የመሪዎች ስብሰባ አዲስ አበባ ላይ ይጀምራል። ቀደም ብሎ የተካሄደው እና ትናንት የተጠናቀቀው የውጭ ጉዳይ ሚኒስትሮች ስብሰባ ባለፉት ዓመታት ሲጠና የቆየው የህብረቱ ማሻሻያ ሐሳብ ላይ ስምምነት ላይ መድረሱ ተገልጿል። በዚህ የአፍሪካ ሕብረት የሐሳብ ማሻሻያ መሠረት ስምንት የነበረው የኮሚሽነሮች ቁጥር ወደ ስድስት ዝቅ ይላል። አዲስ አበባ የሚቀመጡት የኮሚሽነሩ ሊቀመንበርም እስካሁን ከነበረው የተሻለ ስልጣን ይኖራቸዋል። የመሪዎቹ ጉባኤ የቀረበውን ሀሳብ ካጸደቀ በአመት ሁለት ጊዜ ይካሄድ የነበረው የመሪዎች ስብሰባም በአመት አንድ ጊዜ ብቻ እንዲካሄድም የማሻሻያ እቅዱ ሀሳብ አቅርቧል። እስክንድር ፍሬው ተጨማሪ አለው የአፍሪካ ህብረትን መዋቅር አሰራርና የተቋሙን አመራሮች የስልጣን መጠን የሚቀይር ነው። ለጉባኤው እንደሚቀርብ የሚጠበቀው የማሻሻያ ሀሳብ የህብረቱን መዋቅርና አሰራር ለማሻሻል ሲካሄድ የነበረውን ጥናትና እንቅስቃሴ የሚመሩት የሩዋንዳው ፕሬዚዳንት ፖል ካጋሜ ናቸው። እሳቸው ደግሞ የራሱ የአፍሪካ ህብረት ሊቀመንበር ጭምር መሆናቸው ይታወቃል። እናም የሊቀመንበርነት ጊዜያቸው ከአንድ ወር በኋላ ከማብቃቱ በፊት ከህብረቱ ማሻሻያ አንጻር በተሰራው ስራ የተደረሰበትን ድምዳቤ ለማቅረብ ለትግበራም ዝግጁ ለማድረግ አዲስ አበባ ናቸው። በዚህ የማሻሻያ ሀሳብ ላይ ብቻ እንደሚያተኩር የሚጠበቀው ልዩ የመሪዎች ጉባኤም ነገ በአዲስ አበባ ይከፈታል። ከዚህ የመሪዎች ጉባኤ ቀደም ብሎ የተገናኙት የአፍሪካ የውጭ ጉዳይ ሚኒስትሮች ከስምምነት የደረሱባቸው ነጥቦች ስለ ቀጣዩ ሂደት ፍንጭ የሰጡ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም የውጭ ጉዳይ ሚኒስትሮቹ ስብሰባ ትናንት ሲጠናቀቅ ከተደረሰባቸው የስምምነት ነጥቦች የተወሰኑትን ለአሜሪካ ድምፅ አብራርተዋል። ሊቀመንበር፣ ምክትል ሊቀመንበር እና ስምንት ኮሚሽነሮች ነበሩ። አሁን የኮሚሽነሮቹን ቁጥር ወደ ስድስት ለማምጣት ከመግባባት ተደርሷል። የሊቀመንበር እና ምክትል ሊቀመንበር ቦታው እንዳለ ይቀጥላል። በተጨማሪ እነዚህ ቦታዎች እንዴት ነው የሚሞሉት በሚለው ጉዳይም ላይ ዘርዘር ያለ ውይይት ተካሂዷል። አንደኛ ለምሳሌ የኮሚሽነሮቹ ሀምሳ ሀምሳ የጾታ ተዋጽኦ አካባቢያዊ ውክልና እንዲኖረው የማድረግ አመራረጡም ግልጽነት ያለበት እንዲሆን የማድረግ የአፍሪካውያንን ምሁራን በደንብ ሊያካተት አካባቢያዊ ውክልና ብቻ ሳይሆን ለእውቀትና ችሎታ ልዩ ቦታ እንዲሰጥ ይጠይቃል። ፖለቲካዊ ውክልና ብቻ ሳይሆን ማለት ነው። እንግዲህ እዛ ቦታ ስትመጣ የምትወክለው መንግስት አቋም አለ ሳንጸባር የህብረቱ አለሙያና ኃላፊነት ህብረቱን ነው። ከዛ በተጨማሪም ሊቀመንበሩ ሴት ከሆነ ምክትል ሊቀመንበሩ ወንድ እንዲሆን ወይም በተቃራኒው የተወሰነበት ስብሰባ ነው። ከገንዘብ አስተዳደርና ከህብረቱ የአስተዳደርና የፋይናንስ ቁመን አንጻርም እንደዚሁ ከስምምነት ላይ የተደረሰባቸው ነጥቦች መኖራቸውን ቃል አቀባዩ አብራርተዋል። ነገ የሚጀመረው ስብሰባም ከዚህ ቀደም በመሪዎች የተካሄዱ ሂደቶች ተከታይ መሆኑን አስረድተዋል ቃል አቀባዩ ነዋክሾት፣ ሞሪታኒያ በተደረሰው ስምምነት መሰረት በመሪዎች ደረጃ በተደረሰው ስምምነት መሰረት የተጠራ የምናስጠቀማቸው ስብሰባ ነው። የስብሰባው ዋነኛም ብቸኛም አጀንዳ የአፍሪካ ህብረት ኮሚሽንን የማሻሻል ጉዳይ ነው። ቅድም በጠቀስኳቸው ሶስት አጀንዳዎች ላይ ሲካሄድ ነበር። የውጭ ጉዳይ ሚኒስትሮቹ የደረሱበት ውሳኔ ለመሪዎቹ የሚቀርብ ይሆናል። አንዱ ከማሻሻያው አንዱ ሩዋንዳው ፕሬዚዳንት ፖል ካጋሜ ካቀረባቸው ሀሳቦች አንዱ ኮሚሽኑ የተሻለ ጥንካሬ የተሻለ የመወሰን መብት እንዲኖረው የሚጠይቅ ነው። ይህ በሚኒስትሮቹ ስብሰባ ከተነሱት ነጥቦች አንዱ ነው። ትክክል ነው እስክንድር። የኮሚሽኑ ሊቀመንበር እና ምክትል ሊቀመንበር የተሻለ ኃላፊነት ወይም ማንዴት ሊኖራቸው ከመግባባት ተደርሷል። ሌላው እንግዲህ በማሻሻያው እየተጠቀሱ ካሉ ነጥቦች አንዱ የአፍሪካ ህብረት በዓመት ሁለት ጊዜ የመሪዎች ጉባኤ ያካሂዳል እንደሚታወቀው አስቸኳዮቹን ሳይጨምር ማለት ነው። አንደኛው ሁልጊዜም አዲስ አበባ የሚካሄድ ነው። ሌላው በተመረጡ ከተሞች የሚካሄደው ነው። በዓመት አንድ ስብሰባ ብቻ እንዲካሄድ የሚልም አለበት። ስለዚህ የሚነግሩ ይነገራል። አቶ መለስ እንግዲህ በሀሳብ ደረጃ የህብረቱ ስብሰባ በመቀመጫው እንዲካሄድ ከሞላ ጎደል መግባባት አንዴ ብቻ ማለት ነው። በአመት ሁለት የነበረው ወደ አንዴ እንዲህ። ሌላኛው አፍሪካ ህብረት ከአካባቢያዊ ኢኮኖሚ ማህበረሰቦች አሉ ኢኮዋስ፣ ምዕራብ አፍሪካ ኢኮኖሚ ማህበረሰብ፣ የደቡብ አፍሪካ ኢኮኖሚ ማህበረሰብ ሳዴክ እና ሌሎችም እነሱ ከህብረቱ ጋር በጥምረት የሚሰሩበትን እና የሚነጋገሩበት ይሆናል። ከዛ ውጭ ግን የህብረቱ መቀመጫ የሚያስተናግደው ስለሆነ እናም ከሚቀጥለው የፈረንጆች ዓመት አንስቶ የአፍሪካ ህብረት የተለየ መዋቅር አዲስ አሰራር ተግባራዊ ማድረግ እንደሚጀምር ይጠበቃል። የሚደረገው ማሻሻያ በመሪዎቹ ከጸደቀ የፊታችን ጥር ፖል ካጋሜን በመተካት ለአንድ አመት የአፍሪካ ህብረት ሊቀመንበር እንደሚሆኑ የሚጠበቁት የግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲ የሚመሩት የተለወጠውን ተቋም ይሆናል ማለት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። መጽሔት ይቀጥላል። በኮንጎ ዲሞክራሲያዊት ሪፐብሊክ እስካሁን በመቶዎች የሚቆጠሩ ሰዎችን ህይወት ያጠፋው የኢቦላ ቫይረስ ወረርሽኝ ወደ ቀጣዩ የአውሮፓውያን አመት 2019 ሊዛመት ይችላል ተብሎ ተፈርቷል። ይህ ማስጠንቀቂያ በቅርቡ የተሰጠው በአንድ የዓለም አቀፍ የዓለም የጤና ድርጅት አንጋፋ ባለስልጣን ነው። የሪፖርተራችን የማርያማ ዲያሎ ዘገባ ደርሶናል። ሶሎሞን ክፍሌ ያቀርበዋል። በሰሜን ኪቡ ክፍለ ሀገር ብቻ በገዳዩ የኢቦላ ቫይረስ የተጠቁ ከ 3 መቶ ሰዎች በላይ መኖራቸው ተረጋግጧል። ችግሩ አብዛኛው ሕዝብ በጤና አገልግሎት ሠራተኞች ላይ ካለው አመኔታ ጋር ሲታይ በጣም ፈታኝ ነው። እነዚህ ጉዳዮች ሁሉ ደግሞ በሁለት ታጣቂ ቡድኖች ላይ ያርፋሉ። ቤኒና ዙሪያዋ በሚንቀሳቀሱ የተባበረው የዴሞክራሲያዊ ኃይሎች ኤዲኤፍና በቡቴምቦ ባሉት የማይ ማይ ቡድኖች ላይ ማለት ነው። ከጄኔቫ የዓለሙ የጤና ድርጅት የአስቸኳይ እርዳታ አስተባባሪ ፒተር ሳላማ ኤዲኤፍን በተመለከተ ያስጠነቅቃሉ። ይህን ስለመሰለው ግዙፍ ድርጅት ለመረዳት በጣም አስቸጋሪ ነው። ፍላጎታቸው ምን እንደሆነ አስቀድመ ካላወቅም አብረህ ለመስራት በእጅጉ አዳጋች ይሆናል ሳላማ ዋሽንግተን ለተሰበሰቡ የዓለም የጤና ባለሙያዎች ሲያስረዱ የኢቦላ ቫይረስን ይበልጥ አሳሳቢ የሚያደርገው ቫይረሱ የሚሰራጨው በጤና ማዕከሎች ውስጥ መሆኑ ነው ብለዋል ቤኒ ውስጥ ተፈጽሟል ብለን የምናምነው ባህላዊ ሕክምና የሚሰጡ ሰዎች ለኢቦላ ተጋልጠው ይሆናል በሚል የሚጠረጠሩ ህሙማንን በወባ ትንኝ እንደ ተነደፉ አድርገው መውሰዳቸው ነው ሕፃናትና ሴቶች በተለይ በኢቦላ ቫይረስ የተጠቁቱ ሰዎች ቫይረሱን እንዳለ ይዘው ይመለሱና መላ ቤኒን ይበክላሉ ሚሼል ውልፍ የሲዲሲ ዋሽንግተን ቢሮ ተጠባባቂ ዳይሬክተር በበኩላቸው ሲያስረዱ ደግሞ ቢያንስ በሚቀጥሉት ጥቂት ወራት የቫይረሱ ወረርሽኝ ሊከሰት ይችላል። ማትኮር ያለብንም በተቻለን መጠን ስርጭቱን ለማገድ መሞከር ላይ ነው። መስራት ያለብን በቫይረሱ የተጠቁ ሰዎችን እነሱም ያገኟቸውን ሰዎች ሁሉ ማወቅና ክትባት በስፋት መስጠት ላይ ነው ህሙማኑን እየለዩ ለብቻቸው ማቆየት እና አስከሬኖችንም በተገቢው መንገድ መቅበር ነው። የኢቦላን ቫይረስ ስርጭት ለማስቆም ተመራጩ መንገድም ይኸው ነው። የቴሌፎን ውይይቱ ሌላው ተሳታፊ ጀረሚ ማርቲን ነበሩ። የዓለሙ ጤና ድርጅት ሴኩሪቲና የልማት ክፍሉ አስተባባሪ ናቸው። ጀረሚ ማርቲን ከአርባ ዓመታት በፊት እዚያው ኮንጎ ዲሞክራቲክ ሪፑብሊክ ውስጥ በሰላም ጓዳ ባልነት ቡቴምቦ ውስጥ አገልግለዋል። ሁኔታዎችን የሚያወሳስቡት የእርስ በርስ ግጭቶች ቢሆኑም፣ ይላሉ ሚስተር ማርትን ይበልጥ ትኩረት መሰጠት የሚገባው የዚህን ገዳይ ቫይረስ ስርጭት ማገድ ላይ መሆን ይገባዋል ሲሉ ይመክራሉ። አንድ የሳቱት ነገር ያለ የሚመስለኝ ግጭቶቹ እየተካሄዱ ያሉት ላለፉት ሃያ ዓመታት ሲሆን በኢቦላ ቫይረስ የሚከሰተው በሽታ ግን አርባ ዓመታት ማስቆጠሩን ነው። እንደ እውነቱ ከሆነማ ኢቦላ ኮንጎ ውስጥ ለመጀመሪያ ጊዜ የታየው እንደ አውሮፓውያን የዘመን አቆጣጠር በ1976 ዓ ም ነው አንድ የተሳተ ነገር ቢኖር ይህን መሰሉ ወረርሽኝ ከመከሰቱ በፊት ቅድመ ዝግጅት አለመደረጉ ነው። በኮንጎ ዲሞክራቲክ ሪፑብሊክ የኢቦላ ቫይረስ እንዳለ ከታወቀ ጀምሮ ለአስር ጊዜ ያህል ወረርሽኙ ተከስቷል። አሁን በመጨረሻ የደረሰውም በአህጉሪቱ ታሪክ ሦስተኛው ከባዱ ነው ተብሏል። Se leone is y message from ክቡራትና ክቡራን አድማጮች ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሊሆን ነው አዲስ አበባ ላይ። ወደ መጨረሻው የመጽሔት ርዕስ እናልፋለን። የሶሪያው ጦርነት ወደ ስምንተኛ ዓመቱ እየገባ ነው። ዋሽንግተን ውስጥ ያሉ ባለሥልጣናት እስላማዊ መንግሥት ቡድንን ጨርሶ ስለማሸነፍ የሚጠቁም መልእክት አስተላልፈዋል። ሪፖርተራችን ኤሊዛቤት ቼርኔፍ ያጠናቀረችው ዘገባ አለ አዲሱ አበባ ያቀርበዋል። የእስላማዊውን መንግሥት ተዋጊዎች ከደቡባዊ ምሥራቅ ክልል ለማስወጣት የሶሪያ ኃይሎች እየሞከሩ ባሉበት በአሁኑ ወቅት በሶሪያ የዩናይትድ ስቴትሱ ልዩ ልዑክ አምባሳደር ጄምስ ጄፍሪ የዩናይትድ ስቴትስን አቋም ግልጽ አድርገዋል። የአይሲስን ዘላቂ ሽንፈት ነው የምንፈልገው። ከዚያም በሶሪያ በራሱ በሕዝቡ የሚመራ የማይቀለበስና ለተግባራዊነቱም የተባበሩት መንግሥታት ድርጅት የሚሳተፍበት ቋሚ የፖለቲካ ሂደት እንዲጀመር እንሻለን። የሶሪያው ግጭት ከተቀሰቀሰበት እንደ አውሮፓ አቆጣጠር ከ2011 ዓ ም ጀምሮ ከአራት መቶ ሺህ በላይ ሕዝብ መሞቱን ያስታወቁት አምባሳደር ጄምስ ጄፍሪ እስከ አምስት ሚሊዮን የሚደርሱ ወንዶች ሴቶችና ሕፃናት ከአገር መሰደዳቸውንም አስታውቀዋል። ዓለም አቀፉ ማኅበረሰብ ለሰብአዊ ቀውሱ ምላሽ እንደሰጠ የሚታወቅ ሲሆን ባለሥልጣናት እንደሚናገሩት የአሳድ ገዢ መደብ ደግሞ በስደት የሚገኙ ሱሪያውያን ወደ አገራቸው እንዳይመለሱ ደንቃራ ሆኗል። የዩናይትድ ስቴትስ መንግሥት ስደተኞቹ እንዳይመለሱ ግፊት አላደረገም። መንግሥታትም ስደተኞቹ እንዳይመለሱ ገደብ እንዲጥሉ ወይም እንዲያቆሟቸው አላበረታታንም። የእኛ አቋም ስደተኞቹ በራሳቸው ፍላጎትና ምርጫ መመለሳቸውን ማረጋገጥ ነው። ተመልሰውም በአስተማማኝ ሁኔታ ውስጥ መኖራቸውን ማረጋገጥ ይሆናል። ቦታ የምንሰጠው ይህንኑ ነው። ወደ አገር ለመመለስ ያህል ተብሎ ብቻ የሚመለሱ ግን ኑሯቸው አስተማማኝ ካልሆነ ችግር ይኖራል። የዩናይትድ ስቴትስ ወታደሮች ከሶሪያ የሚወጡበት ጊዜ ስለ መኖሩም አምባሳደር ተጠይቀው ነበር በምላሹም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በዚያ አካባቢ ያለው ተጽዕኖ በቀላሉ የሚገመት አለመሆኑን ነው የተናገሩት። ይህ በእንዲህ እንዳለ በቀጣዩ ዓመት መግቢያ ገደማ ከዋና ዋና የአውሮፓ ሀገሮች የተውጣጡ የኬሚካዊ ጦር መሳሪያ ጠበብት እንደ አውሮፓ አቆጣጠር ባለፈው 2014 ሶሪያ ውስጥ ለደረሰው የመርዝ ጋዝ እልቂት ተጠያቂው ማን እንደሆነ አዲስ ምርመራ እንደሚጀመር ታውቋል። አድማጮች የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19 ና በ25 ሜትር ባንድ ጋቢና በሚል ርዕስ በተለይ ለወጣቶች የሚቀርብ ዝግጅት አለ። እንድታደምጡ እንጋብዛለን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው ነች። የምናስተናግዳችሁ ሰሎሞን አባትና ቆንጅት ታየንን። በዚሽ ሙዚቃ ረፍትሉና፣ ወደ ቀሪዎቹ ዝግጅቶቻችን እናልፋለን። መልካም ቆይታ። ሚኪያስ ንጉሴና ማርታ ጌታቸው ሲያቅምነው ልብሽ እናመሰግናለን። ሚካያስ ንጉሴና ማርታ ጌታቸውን። ወደ ተከታዩ ዝግጅታችን እናልፋለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ባለፉት ስምንት ወራት በኢትዮጵያ ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል ዲሞክራሲ፣ የሕግ የበላይነት፣ የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋት፣ ሕገወጥነት፣ የግልም ሆነ የቡድን መጻኢ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አመሃ ከአርበኞች ግንቦት ሰባት ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል። ከጥቂት ወራት በፊት የአርበኞች ግንቦት ሰባት አመራር አባላት የኢትዮጵያ መንግሥት ያደረገውን ጥሪ ተከትሎ ወደ አገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበረ። የንግግራቸው ጭብጥ አርበኞች ግንቦት ሰባት የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበረ። ሦስት ደረጃዎችን ሰጥተውታል የመረጋጊያ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበረ። መጀመሪያ በዛም ጊዜ ያቀረብኩት እንትን ኢሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል፣ ምን ምን ደረጃዎች ያልፋል የሚለውን የራሳችንን ግምገማ ያስቀመጡበት ነበር። እና በዛ ሁኔታ መጀመሪያ ወደ እውነተኛ ዴሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ አገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዴሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነው። እና የመጀመሪያው የሰለጠነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላም እና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላ እና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜን ወደሚቀጥለው እና እውነተኛ ዲሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያያዙ ህገ መንግስቱን የመቀየር ጉዳዮች፣ የማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የሀገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ ሶስት ደረጃዎች አልፋል በሚል ነው ያደረግ ነው። ገና የሽግግር ሂደቱ ገና መጀመሩ ነው። እና እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድን ናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። እዚያም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በነኙ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም፣ ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን ግን እስካሁን ድረስ እንግዲህ ከአርበኞች ግንቦት ሰባት አኳያ ያደረጋችሁት ሙከራ የለም ያለውን አለመረጋጋት እኳ እንደው የተሻለ ማድረግ ምን ልፋት ምን አይ ቲንክ በሁለት መልኩ ልናየው እንችላለን። ይንን አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከህዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያምሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰብናቸው የተወሰኑትን ብቻ ያደርግ ነው ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወር ለግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቨን እንደዚህ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናምን ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን፣ ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋገቶች ባሉበት ሁኔታ ወደዛ አይነት ግጭት ውስጥ እንዳይሄድ ጥንቃቄ የምናደርገው ነገር አለ። ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እንደ አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነኚህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኚህን ውይይቶች በድርጅታችን ደረጃ እንደኛ ውይይቶች እናደርጋለን። ይሄ ግን አንድ ድርጅትና ከአንድ እንትን ጋር የሚደረግ ብቻ አይደለም። ሁሉንም ማካተት ስላለበት ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስት ውስጥ ያለው የለውጥ ኃይሉ ነው ይሄንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይህን እንዲያደርጉ ሐሳብ እንሰጣለን። ሰታችኋል ሰጣናለሁ እስቲ ወደ ኋላ ልውስ ለሉትና ምን አልባት በገዢው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ሄዷል። ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባረው ውጭ የነበሩት ከመጡ በኋላ አለመረጋጋቱ ተባበሷል የሚባል ነገር አለ። በእርስ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ? ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት የአለመረጋጋት ምክንያቶች አሉ ሁል ጊዜ አንደኛው ይህንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ፣ ዋናው ይሄ የለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው የወደፊት እጣችን ምን ሆነው የለውጥ ተባለት እስከ መጨረሻው ከሄደኛ ምን እንሆናለን ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነ የሚዘውሩት ሰዎች ያላቸውን ሀሳብ ነው ወይ አለመረዳት፣ ወይ ቢረዱም የራሳቸው ጥቅም ይነካብናሉ የሚያስቡ ኃይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ የአለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ኃይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራ እና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነ ለውጦች ቶሎ እንዲሄዱ ይፈልጋል። ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ እግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር ማደናቀፍ የሚፈልጉ ኃይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት። ነው ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታዩ ከመቶ ዓመት በላይ ፈጅቷል፣ ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የእኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት። ነው ብዙ ትዕግስት የሚጠይቅ ብዙ በብልሃት የምትሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጅሬትድ መሆን የለም በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ስትወጣ፣ አምባገነን ስርዓት እንደኝን ለውጦች እንትን አፍኖ ነው፣ አስሮ ገድሎ፣ ገርፎ ማንም ሰው ምንም ነገር እንዳያደረግ፣ ይሄን ነገር ወደበለጠ ኢቬንቹዋሊ ወደበለጠ ግጭት እንደሚወስድ በደንብ ታይቶ ሀገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሄድበት የዜጎች መብት የተከበረበት እንትን እንሄድ ስትል የምትፈጥረው ክፍተት አለ። ዛ ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋት አለ። እንደ በፊቱ አታስረውም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነዚህ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ በአልጋ ቢሆን ነው ሊያስገርመን ይገባ ነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑን፣ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑን፣ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደበፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዞ አንዳንድ ጊዜ በሱ ሲገፉበት፣ የለም ያ አያስኬድም በአዲስ መንገድ መካሄድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደምብ ጠንክሮ በማይሄድበት ሁኔታ እነዚህ ችግሮች ምንም የምትወጣባቸው ካነሱት አይቀር የብሔራዊ አንድነት መንግስት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸውንና ፕሮፌሰር ብርሃኑን። ዝግጅታችን ይቀጥላል። አፍሪካ በጋዜጦች ይሆናል መደበኛ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከ60 በላይ የደህንነትና የሜቴክ ባለሥልጣኖች ተያዙ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ ላይ ጥሎት የነበረውን ማዕቀብ አነሳ። ኢትዮጵያ ወታደራዊ ኃይሏን ለማዘመን ባላት እቅድ መሰረት የጠፈር ኃይልን የመጨመር እቅድ እንዳላት ተዘገበ የሚሉት ንዑሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ሮይተርስ የዜና አገልግሎት በኢትዮጵያ ወታደራዊ ኃይል የሚተዳደረውን የብረታ ብረትና ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ስለመታሰር ዘግቧል። ሜጀር ጀነራል ክንፈ የታሰሩት የሀገሪቱ ጠቅላይ አቃቢ ህግ የተለያዩ ምርመራዎችና እስራቶች መፈጸማቸውን ካስታወቁ በኋላ ነው። ዲፕሎማቶችና ትንታኞች በሀገሪቱ የተደላደለ ቦታ በነበራቸው ሰዎች ላይ የተከፈተ ጥቃት ነው ማለታቸውን የሮይተርስ ዘገባ ጠቅሷል። ወታደራዊ እቃዎችን በሚያመርተውና ከእርሻ አንስቶ እስከ ህንፃ ሥራ በሚሄዱ በርካታ ዘርፎች በሚሳተፈው ሜቴክ በሚል ሕጽሮት በሚታወቀው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ላይ በተደረገው ምርመራ የሙስና ተግባር መፈጸሙን አሳይቷል ሲሉ ጠቅላይ አቃቢ ሕግ ብርሃኑ ጸጋይ ማስታወቃቸውን ዘገባው ጠቅሷል። ትላንት ደግሞ የቀድሞው የደህንነት ክፍል ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር የነበሩት ያሬድ ዘሪሁን መያዛቸውን ዋናው አቃቤ ሕግ ብርሃኑ ጸጋዬ በትዊተር ማስታወቃቸውን ሮይተርስ የዜና አገልግሎት አውስቷል። ባለቤታቸው ሊደብቋቸው ሞክሯል በሚል ክስ እንደተያዙም ተገልጿል። አቶ ያሬድ ባለፈው ሚያዝያ ወር የፌዴራል ፖሊስ ኃላፊ ሆነው ተሽመው ነበር። ነገር ግን ከሶስት ወራት በኋላ ከስልጣናቸው ተሰናበቱ። የመንግሥት ይዞታ በሆነው ኢትዮ ቴሌኮም የጸጥታ ክፍል ኃላፊም እንደታሰሩ ፋና ብሮድካስቲንግ ኮርፖሬሽን መዘገቡን በአጠቃላይ ካለፈው ሰኞ አንስቶ ከደህንነት አገልግሎትና ከሜቴክ ከስልሳ በላይ ባለሥልጣኖች መያዛቸውን ሮይተርስ የዜና አገልግሎት ገልጿል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ ላይ ተጥሎ የነበሩት ማዕቀቦች እንዲነሱ በሙሉ ድምፅ መስማማቱን ዘግቧል። በኤርትራ ላይ ማዕቀቦች የተጣሉት ከዘጠኝ ዓመታት በፊት ሲሆን የመሳሪያ ንብረት እንዳይንቀሳቀስ ማገድንና የጉዞ ክልከላን ያቀፉ ነበሩ። ማዕቀብ የተጣለበት ምክንያት የኤርትራ መንግስት ሶማሊያ ያሉትን የአልሸባብ አማጽያንን ይደግፋል በሚል ነው። ኤርትራ ግን አልደገፍኩም በማለት ስታስተባብል ቆይታለች። በኤርትራ ላይ ተጥሎ የነበረው ማዕቀብ እንዲነሳ የቀረበውን የውሳኔ ሀሳብ ያረቀቀችው ብሪታንያ ስትሆን ዩናይትድ ስቴትስና አጋሮቿ እንደ ደገፉት የቢቢሲ ድረገጽ ጠቁሟል። የተባበሩት መንግስታት ድርጅት ማዕቀቡን የማንሳት ውሳኔ ወሰደው ኤርትራ ከጎረቤቶቿ ሀገሮች ጋር ያላትን ግንኙነት ካሻሻለች በኋላ ነው። ኤርትራ ከኢትዮጵያ ጋር ብቻ ሳይሆን ከሶማሊያና ከጅቡቲ ጋር የነበራትን የሻከረ ግንኙነት ማሻሻሏ የሚታወቅ ነው። ኢትዮጵያ፣ ኤርትራና ሶማሊያ የትብብር ስምምነት ፈርመዋል። ከዚያም አልፎ የአፍሪቃ ቀንድ ሀገሮቹ የኢኮኖሚ ቡድን ስለመመስረት እቅድም እያነሱ ናቸው። በእርግጥ ከዚያ በፊት የድንበር ጠብን የመሳሰሉ ብዙ መፈታት ያለባቸው ጉዳዮች ቢኖሩም መሪዎቹ ይህን ለማመን ደፍረዋል ሲል የቢቢሲ ድረገጽ ላይ የወጣው ዘገባ አስገንዝበዋል። የኤርትራ መንግስት ማዕቀቡ ከተነሳለት በኋላ የፖለቲካ ዓላማ አለው ይለው ለነበረው ማዕቀብ ካሳ እንዲከፈለው እየጠየቀ መሆኑን ዘገባው አክሏል። ብሉምበርግ የዜና አገልግሎት በዘገበው መሰረት ኢትዮጵያ ወታደራዊ ኃይሏን ለማዘመን ባላት እቅድ መሰረት የጠፈር ኃይልን የመጨመር እቅድ አላት። ይህ ለውጥ ጠቅላይ ሚኒስትር አብይ አህመድ በመጋቢት ወር ስልጣን ላይ ከወጡ ወዲህ በተግባር ላይ ያዋሉት የፖለቲካና የኢኮኖሚ ለውጥ አካል ነው። በየብስ የተከበበችው ኢትዮጵያ የባህር ኃይል ሰፈር የመገንባት እቅድም አላት። የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ባለፈው ሐሙስ ከአዲስ አበባ በኢሜይል ባወጣው መግለጫ ዘመናዊ የጦርነት አካሄድ የብስን፣ አየርን፣ ሳይበርንና ጠፈርን ያቀፈ በመሆኑ እነዚህን ሊያካትት የሚችል የጦር ኃይል እየተገነባ ነው ማለቱን የብሉምበርግ የዜና አገልግሎት ጠቅሷል። መግለጫው አያይዞም የሀገሪቱ መከላከያ ኃይል ሕግ የባህር ኃይልና ለወደፊት ሳይበር ሴኪዩሪቲን እንዲሁም የጠፈር ኃይልን እሳቤ ውስጥ የሚያስገባ እንዲሆን ተደርጎ የተስተካከለ መሆኑን አመልክቷል። ኢትዮጵያ በተጨማሪም ከፊል የውጭ ጉዳይና የብሔራዊ ጸጥታ ፖሊሲ ስትራቴጂን በአዲስ መልክ የመከለስ እቅድ እንዳላት የኢትዮጵያ የዜና አገልግሎት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠቅሶ ባለፈው አርብ መዘገቡን የብሉምበርግ የዜና አገልግሎት ገልጿል። ለ16 ዓመታት ያህል የዘለቀው ፖሊሲ ከወቅቱ የዓለምና የአገር ውስጥ ሁኔታ ጋር ሊራመድ በሚችል መልኩ ይጠናል ሲሉ ቃል አቀባዩ መናገራቸውን ዘገባው ጠቅሷል። መንግስት የባህር ኃይልን ለመመስረት ስለሚቻልበት መንገድ ከሌሎች ሀገሮች ጋር እየተመካከረ መሆኑን ምክትል የኢትዮጵያ ብሔራዊ የመከላከያ ኃይል ጀነራል ብርሃኑ ጁላ መናገራቸውን ኢትዮጵያን ሄራልድ ጋዜጣ መጠቆሙን ብሉምበርግ የዜና አገልግሎት ጠቅሷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ዝግጅቶቻችንን ከማጠናቀቃችን በፊት የሳምንት መጨረሻ ቅንብሮች ማስታወቂያ ይኖረናል። የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ ፕሮፌሰር መሳይ ከበደ፣ አቶ መስፍን ነጋሽ እና አቶ ሄኖክ የማነ ይወያያሉ። ከሦስቱ የኢትዮጵያ ፖለቲካ ጉዳይ አዋቂዎች ጋር የተካሄደው ውይይት የሰሞኑን አበይት የፖለቲካ ጉዳዮች ምንነትና አንድምታ ለዳሰሰ እንዲሁም የነገይቱን ኢትዮጵያ መዳረሻ መሠረቶች ከዚያ የሚያደርሱ ጎዳናዎችና ሊያጋጥሙ የሚችሉ ፈተናዎችንም ለመመርመር የታለመው ውይይት ነው። ነገ ምሽት እንገናኝ። አያምልጦ፣ ይከታተሉት፣ ይሳተፉ። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት የተሰናዱት ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና ቆንጅት ታየን አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን። አመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል በደህና ደሩ፣ በደህና ደሩ።